ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በየቀኑ ከምሽቱ 3 እስከ 4 ሰዓት በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የምናሰማውን ፕሮግራም አሁን ጀመር የታክን ላሙ በላሙ የተፈጸመው ለአንድ ጎሳ ጥቅም የታለመ በኬንያ ማህበረሰብ ላይ የተቃጣ ሌላውን የማግለልና የማፈናቀል ውጥን ይዞ የተቀነባበረና የፖለቲካ ዓላማ ያለው ብጥብጥ ነው። በመሆኑም የአልሻባብ የሽብር ጥቃት አካል አይደለም። የኬንያ ፕሬዚደንት ኡሁሩ ኬንያታ ከትናንት በስቲያ በሁለት ከተሞች የደረሰውን ጥቃት አስመልክቶ ከተናገሩት የተወሰደ ነው። ዝርዝሩ የምሽቱ አብይ ርዕሳችን ነው። በዓለም ዜና በኩል ደግሞ ዋና ዋናዎቹን ለማስታወስ ያህል የደቡብ ሱዳን የፖለቲካ ፓርቲዎች አመራር መድረክ የተባለው ስብስብ በመንግስትና በተቃዋሚዎች መካከል አዲስ አበባ ውስጥ ሊካሄድ የነበረው ድርድር መተላለፉን በመቃወም መግለጫ አውጥቷል። የሁለተኛው ግማሽ ክፍለ ጊዜ ሶስት ፕሮግራሞቻችን ደግሞ ሐኪሞን ይጠይቁ ዛሬ የለንም፣ ግን ንግድና ምጣኔ ሀብት እንዲሁም ግብርና ናቸው። እንደምን ውላችሁ አምሽታችኋል አድማጮቻችን። የምናስተናግዳችሁ ቆንጂት ታዬና አዲስ አበበንን፣ የዚህ ሳምንት ፕሮዲሰር ደግሞ የምጠረኛው አቀናባሪ ንጉሱ እለቱ ደግሞ ማክሰኞ ሰኔ 10 2006 ዓ ም ነው። ዜናዎቹን እንደ ወትሮ እናስቀድማለን። የደቡብ ሱዳን የፖለቲካ ፓርቲዎች አመራር መድረክ የተባለው ስብስብ በመንግስትና በተቃዋሚዎች መካከል አዲስ አበባ ውስጥ ሊካሄድ የነበረው ድርድር መተላለፉን በመቃወም መግለጫ አውጥቷል። ጉሜ ዴቪስ ራዋካንሪንጊ ከጁባ እንደዘገበው በፕሬዚደንት ሳልቫ ኪር እና በሬክ ማቻር መካከል ስልሳ ቀን የተሰጠውን ቀነ ገደብ እንዲያስከብር ፓርቲዎቹ ለኢጋድ ማሳሰቢያ ልከዋል። ዘገባውን አዲሱ አበበ ይዞታል። የሰላም ሂደቱን የተመለከተው ስብሰባ እንደተጠናቀቀ የፖለቲካ ፓርቲዎቹ ባለስልጣናት ዛሬ በጠሩት ጋዜጣዊ ጉባኤ የድርድሩን መተላለፍ አስመልክተው መግለጫ ወጥተዋል። የተባበረው ዲሞክራቲክ መድህን ፓርቲ ዋና ጸሐፊ ሲዘር ታባን እንደገለጡት በአገሪቱ የፖለቲካ ፓርቲዎች ስር የታቀፉትን ተቃዋሚዎች ያካተተ መግለጫ በንባብ ነው ያሰሙት። የኢጋድን የሽምግልና ሚና እንቀበላለን። ስለዚህ የድርድሩ ዋና ተዋናዮች ወደ ጠረጴዛ የሰላም ውይይት እንዲመጡ ኢጋድም ሆነ የኢጋድ ወዳጅ ሀገሮች እንዲሁም የደቡብ ሱዳን ማህበረሰብ አባላት ጫና እንዲያደርጉ እናሳስባለን። የስልሳ ቀኑ የጊዜ ገደብ እንዲከበርም እየጠየቅን የሰላም ሂደቱን የሚያጓትቱንም በጽኑ እንቃወማለን ነው ያሉት። በአሁን ወቅት ጦርነት የሚካሄድ ይመስለናል ያለው የፖለቲካ መድረኩ ሁለቱ ተፋላሚ ወገኖች ውጊያቸውን እንዲያቆሙና ወደ ድርድሩ እንዲገቡም ጥሪ አቅርቧል። ፒተር ሎሙዴ የደቡብ ሱዳን ፓርቲ ኮሚቴ አባል ናቸው። ተቃዋሚዎቹ የሰላም ሂደቱን ለመቃወማቸው የተሰጠ ማብራሪያ የለም ይላሉ። ህዝባችን እየተሰቃየ ነው። ሕፃናትና ሴቶች በየቀኑ እየሞቱ ነው። ስለሆነም የእኛ አቋም የሰላም ድርድሩ በአስቸኳይ እንዲቀጥል ነው ነው ያሉት። ፒተር ፒተር በተጨማሪም በአስሩም ክፍላት ሀገር ፓርቲያቸው ከአስር ሺህ በላይ ደጋፊዎች እንዳሉት ተናግረዋል። የተባበረው ዲሞክራሲያዊ ግንባር ፓርቲ ሊቀመንበር ሴባስቲያን ኦቻንኬች ይስማማሉ። በዚህ አገሪቱን ወደ መቀመቅ እየከተቷት የሚገኙትም ተፋላሚ ወገኖቹ ናቸው ባይ ናቸው። አፍተር ዚስ ዎር ዊ አር ፌስን ዲዚዚስ መሌሪያ ኮለራ አንድ ሶፎርት ከጦርነቱ በኋላ ወባ፣ ኮሌራ እንዲሁም ልዩ ልዩ በሽታዎች ናቸው የተረፉን። አሁን ደግሞ ሕዝብን የሚጨርሰው ከፍተኛው ረሃብ አይኑን አፍጥጦ መጥቷል እና ለምንድን ነው ራሳችን የምንገድለው? ለምንስ ነው በሰለጠነ መንገድ በዴሞክራሲያዊ ሁኔታ በሰላም የማንዋየው ብለዋል ሰበስቲያን ኬች ኬች። በአገሪቱ አንጋፋ የሆነው ፓርቲያቸው ከሽግግሩ መንግስት ጋር ለመስራት ፈቃደኛ መሆኑንም ተናግረዋል። የኬንያ ፕሬዚዳንት ሁሩ ኬንያታ በዚህ ሳምንት በሁለት ከተሞች የደረሰውንና ከስልሳ በላይ ሰዎች የተገደሉባቸውን ጥቃቶች ያደረስን እኛ ነን ተብሎ በሶማሊያ ጽንፈኞች የተነገረውን ሐሰት ሲሉ ውድቅ አደረጉ። የኬንያው ፕሬዚደንት በሀገር አቀፍ ደረጃ በቴሌቪዥን በተሰራጨ ንግግራቸው ጥቃቱን ያደረሱት እዚሁ ያሉ የሀገር ውስጥ አመጸኞች ናቸው ብለዋል። የሶማሊያው ነውጠኛ ቡድን አልሸባብ እሁድ ኢምፔክቶኒ በምትባለው ከተማ ከ ከሀምሳ በላይ ትናንት ሰኞ ደግሞ በአቅራቢያው በምትገኝ መንደር ቢያንስ አስራ አምስት ሰዎች ለገደለው ጥቃት ኃላፊነቱን ወስዷል። እማኞች ሲናገሩ ታጣቂዎቹ ሙስሊም ያልሆኑ ሰዎችን እየለዩ በጥይት የመቱበትም ሁኔታ ነበር ብለዋል። ዝርዝሩ በአብይ ርዕስ ይቀርባል። የናይጄሪያ ወይ ቅርታ ናይጄሪያ ውስጥ የቦኮ ሃራም ጽንፈኞች ናቸው ተብለው የተጠረጠሩ አጥቂዎች በአገሪቱ ሰሜን ምስራቅ ያለች መንደር ተኩስ ከፍተው ከሃያ የሚበልጡ ሰዎችን ገለዋል። የዳኩ ከተማ ነዋሪዎች እንዳሉት ባለፈው ወር ታጣቂዎቹ የመንደሯን ገበያ ወራው ባገኙት ሰው ላይ ሁሉ ተኩሰዋል። የናይጄሪያ ሰሜን ምስራቅ አካባቢ በተደጋጋሚ ጥቃት ሲደርስባት ቆይቷል። ቦኮ ሃራሞች ባለፈው ሚያዝያ ወር በዚያው አካባቢ ቺቦክ የምትባል ከተማ ወረው ሲያበቁ የጠለፏቸውን ከሁለት መቶ የሚበልጡ ልጃገረዶች አሁንም እንዳገቷቸው ነው። የቀድሞ የእንግሊዝ ጠቅላይ ሚኒስትርና የተባበሩት መንግስታት ድርጅት ልዩ የትምህርት ተወካይ ጎርደን ብራውን ወጣቶች ከቺቦክ ልጃገረዶችና በዓለም ዙሪያ ስቃይ ከተደቀነባቸው ልጅ ጎን ይቆማሉ ሲሉ ተናግረዋል። ሚስተር ብራውን ይህን የተናገሩት ትናንት ሰኞ የአፍሪቃ ልጆች ቀንን ምክንያት በማድረግ ነው። ይበ እንዲህ እንዳለ የናይጄሪያ የጦር ሰራዊት አዛዥ በደቡብ ምስራቋ አቢያ ክፍለ ሀገር በመቶዎች የተቆጠሩ ተጠርጣሪ ቦኮ ሀራም ተዋጊዎችን አስረዋል ብለዋል። የሱዳን መንግስት በጦርነት በተበጣጠቀው የደቡባዊ ኮርዶፋን ክፍለ ግዛት የሚገኝ ሆስፒታል በቦምብ ደብድቦ በከፊል አወደመው ሲል ድንበር የለሽ ሐኪሞች የተሰኘው የሕክምና በጎ አድራጎት ድርጅት ከሶታል በፈረንሳይኛ ጽሮት ስሙ ኤምኤስኤፍ ባወጣው መግለጫ የሱዳን አውሮፕላኖች ትናንት ሰኞ ፋራንዳላ የሚሏትን መንደር ባጠቁበት ወቅት ሆስፒታሉን መጥተው፣ አምስት ሰዎች በመንደሩ እንዲሁም አንድ የሆስፒታሉ ሰራተኛ አቁስለዋል ብለዋል። የሱዳን መንግስት በዚህ ጉዳይ ላይ ምንም ማስተያየት አልሰጠም። የኤምኤስኤፍ ዋና ስራ አስኪያጅ ብራያን ሞለር ባወጡት መግለጫ የሕክምና ተቋም ደብደቡ እጅጉን አስደንግጦናል ብለው ሆስፒታሉ በጣሪያው ላይ በተሰቀለው መስቀልና በባንዲራው በቀላሉ ተለይቶ ሊታወቅ የሚችል ነበር ሲሉም አስረድተዋል። አድማጮች፣ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ኢራቅ ውስጥ በቁባ በተባለች ከተማ ትናንት ማታ ነውጠኞች በአንድ ወህኒ ቤት ላይ ጥቃት አድርሰው ቢያንስ 44 እስረኞች መገደላቸውን የአገሪቱ ባለሥልጣናት ገልጠዋል። ዜናው የተሰራጨው ዛሬ ማክሰኞ ሲሆን እስረኞቹን የገደሏቸው አንዱ ዘገባ ታጣቂዎቹ ናቸው ሲል፣ ሌላው ደግሞ የደህንነት ጠባቂዎች ናቸው ይላል። የአስከሬን ማሰረፊያ ቤት ሪፖርት እንዳለው ግን አስከሬኖቹ ላይ እንደሚታየው ሰዎቹ ከቅርበት ጭንቅላታቸው ወይም ደረታቸው ላይ በጥይት እንደተመቱ ነው። አንድ የኢራቅ ጠቅላይ ሚኒስትር ኑሪ አልማኪ የደህንነት ቃል አቀባይ እስረኞቹን የገደሏቸው ጥቃቱን ያደረሱት ታጣቂዎች ናቸው ማለታችን የፈረንሳይ ዜና ወኪል ዘግቧል። ቀደም ሲል የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ጽንፈኛ እስላማዊ ሱኒዎች በርካታ ከተሞች በተቆጣጠሩ በዚህ ወቅት የኢራቁ ጠቅላይ ሚኒስትር ውይይቶችን እንዲያካሄዱ አሳስበዋል። መንግስታቸው በተሻለ አሳታፊ ይቅርታ፣ መንግስታቸውንም በተሻለ አሳታፊ እንዲያደርጉ መክረዋል። ዩናይትድ ስቴትስ ተዋጊ አውሮፕላኖችን እንደማትልክ በግልጥ ያስታወቀ ሲሆን ፕሬዚዳንት ኦባማ ባግዳድ ያለውን የአሜሪካ ኤምባሲ ጥበቃ ለማጠናከር 275 ወታደራዊ አባላት እንዲልኩ አዘዋል። ፕሬዚዳንቱ በተጨማሪም ኢራቅን ለመርዳት የሚቻልባቸውን አማራጮች ምናልባትም ነውጠኞቹን በአየር ጥቃት መደብደብን ጨምሮ እያጤኑ መሆናቸው ተገልጧል። ዩናይትድ ስቴትስ እንደ ኤሮፓውያን አቆጣጠር በ2012 ሊቢያ ቤንጋዚ ከተማ ላይ በሚገኘው ቆንስላ ጽህፈት ቤቷ አምባሳደሩን ክሪስቶፈር ስቲቨንስን እና ሌሎች ሶስት አሜሪካውያንን በገደለው ጥቃት ይፈለግ የነበረውን አንዱን ዋና ተጠርጣሪ ይዣለሁ ብላለች። ዛሬ የአሜሪካ መከላከያ ሚኒስቴር እንዳስታወቀው ከትናንት በስቲያ እሁድ፣ አንድ ወታደራዊ ምድብ ከህግ አስከባሪ አባላት ጋር ሆኖ አህመድ አቡ ሀታላ የተባለውን ተጠርጣሪ ያዝ አድርጎ ከሊቢያ ውጪ በሚገኝ የጥበቃ ቦታ በቁጥጥር ስር አውሎታል። ሰውየው በሊቢያ የሚንቀሳቀሰው አንሳር አልሻሪያ የተባለ አሸባሪ ቡድን የቤንጋዚ ቅርንጫፍ ዋና መሪ እንደሆነ ነው የተገለጠው። በዩናይትድ ስቴትስ ፍርድ ቤት ይቀርባል ተብሎ ይጠበቃል። ይህ ሰው ስለተያዘበት እርምጃ ወታደራዊ ባለስልጣናቱ ዝርዝር አፈጻጸሙን ባይገልጹም፣ በሲቪሎች ላይ በወቅቱ ጉዳት አልደረሰም። በእርምጃው የተካፈሉት አሜሪካውያን በሙሉም ያለምንም ጉዳት ከሊቢያ ወጥተዋል ብለዋል። ዩናይትድ ስቴትስ በአቡ አኻታላ እና በሌሎችም ላይ ባለፈው ዓመት ክስ መመስረቷ ሲታወስ፣ እስካሁን አንዳቸውም በቁጥጥር ስር አልዋሉም ነበር። የዩናይትድ ስቴትስ አምባሳደሩንና ሌሎች ሶስት አሜሪካውያንን የገደለው ጥቃት የተካሄደው ቁጥራቸው ሶስት ሺህ የሚሆን ሰዎች የገደለው የመስከረም አንዱ ከባድ የአሸባሪው የአልቃይዳ ጥቃት መታሰብ ያለት እንደነበረ የሚዘነጋ አይደለም። በቤንጋዚው ጥቃት ዙሪያ በተነሱ ጉዳዮችና ጥያቄዎች በዩናይትድ ስቴትስ የፖለቲካ መድረክ ሲያነታርኩ ቆይተዋል። ኢራንና ስድስቱ የዓለም ኃያላን የአገሪቱን የኒውክለር ጉዳዮች የተመለከተውን ድርድር እንደገና ጀምረውታል። ዝርዝሩን በማጠቃለያ ላይ እናሰማለን። ለመጨረሻው ዜና ስፖርት፣ ስፖርት ቆንጅት የአንቺ ጉዳይ ነው። ሀያኛው ሀያኛ ነው እርግጠኛ እሺ ሀያኛው የዓለም የእግር ኳስ ዋንጫ ውድድር ዛሬም ተጋግሎ ቀጥሏል፣ ይላል የስፖርት ዘጋቢያችን ሰሎሞን ክፍሌ። ሰሎሞን በላከልን ዜና መሰረት ዛሬ በመጀመሪያው የምድብ ማጣሪያ ዙር አሁን ከጥቂት ደቂቃዎች በፊት ያበቃው የአልጄሪያና ቤልጂግ ጨዋታ ጨምሮ ሶስት ግጥሚያዎች ይደረጋሉ። የቤልጂግና የአልጄሪያ ጨዋታ አልቋል። እኛ ስቱዲዮ ስንመጣ ቤልጂግ ሁለት ለአንድ አሸንፏል። ከምሽቱ አራት ሰዓት ላይ በከፍተኛ ጉጉት የተጠበቀው የአስተናጋጇ ብራዚልና ሜክሲኮ ጨዋታ አለ። ሩሲያና ደቡብ ኮሪያም እኩለ ሌሊት ላይ ይጫወታሉ። በዓለም ዋንጫ ብቸኛው የአረብ ቡድን አልጄሪያ በ 23 ተኛው ደቂቃ ላይ በተገኘ ፍጹም ቅጣት ምት የመጀመሪያውን ጉል ቢያስቆጥርም ቤልጂግ በ76ኛውና በ79ኛው ደቂቃ ላይ አከታተላ በማግባት ሁለት ለአንድ አሸንፋለች። ነገ ሌላው የአፍሪካ ቡድን ካሜሩን ከክሮኤሽያ፣ ስፔን ከቺሌ፣ አውስትሬሊያ ከኔዘርላንድስ ጋር ይጫወታሉ። እንከታተል። ዜናው አበቃ። ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ነው። በ22 እና በ5 ሜትር በአንድ አጭር ሞገድ እንዲሁም በናይል ሳት ላይ እንገኛለን። ተከታተሉን። አስተናጋጆቻችሁ እኔ ቆንጅ ይታየና አዲሱ አበበ። አብይ ርዕስ ይቀጥላል። ሰሞኑን በሁለት ትናንሽ የኬንያ ከተሞች የደረሰውና ለበርካታ ዜጎቿ ሕይወት መጥፋት ምክንያት የሆነው ሁከት በጎሳዎች መካከል የተቀሰቀሰ ግጭት ያስከተለው ነው ሲሉ የኬንያው ፕሬዝደንት ኡሁሩ ኬንያታ ተናገሩ። ትናንት ሰኞና ከትናንት በስቲያ እሁድ የደረሱትንና ከስልሳ በላይ ሰዎች የተገደሉባቸውን ጥቃቶች ሚሊሺያዎቼ ናቸው የፈጸሙት ሲል የሶማሊያዊ የእስልምና አክራሪ ቡድን አልሸባብ ኃላፊነት መውሰዱ ይታወሳል። መሐመድ ዩሱፍ ከናይሮቢ ለአሜሪካ ድምጽ ያጠናቀረውን ዘገባ አሉላ ከበደ ይዞ ቀርበዋል። ኬንያታ በዛሬው ዕለት ለህዝባቸው በቴሌቪዥን ባሰሙት በዚህ ንግግራቸው በወደብ ከተሞቹ ምፕኬቶኒ እና ምፕሮምኮ የደረሰው አደጋ እስላማዊ አሸባሪዎች የፈጸሙት ጥቃት ውጤት አይደለም ነው ያሉት። በላሙ የተፈጸመው ለአንድ ጎሳ ጥቅም የታለመ በኬንያ ማህበረሰብ ላይ የተቃጣ ሌላውን የማግለልና የማፈናቀል ውጥን ይዞ የተቀነባበረ እና የፖለቲካ ዓላማ ያለው ብጥብጥ ነው በመሆኑም የአልሻባብ የሽብር ጥቃት አካል አይደለም። የአካባቢው የፖለቲካ ኃይሎች ይህን እጅግ ዘግናኝ ወንጀል በማውጠንጠንና በማቀነባበር እስከ አፈጻጸሙ ድረስ መሳተፋቸውን የሚያመላክቱ ማስረጃዎች አሉ። ተቃዋሚ ቡድኖች እየተባባሰ በመጣው የአገሪቱ የጸጥታ፣ የምጣኔ ሀብትና የፖለቲካ ሁኔታ ላይ የሚነጋገር ብሔራዊ መድረክ እንዲጠራ ለመንግስቱ ጥያቄ እያቀረቡ ካሉበት ካለፉት ጥቂት ሳምንታት አንስተው የፖለቲካ ውጥረቱ እያየ ለመምጣቱ ይታወቃል። የሚስተር ኬንያታ አስተዳደር የብሔራዊ ንግግሩን ጥሪ የማያቅፍ ከሆነ ሌሎች የተቃውሞ ሰልፎች እንደሚጠብቁት ተቃዋሚ ቡድኖቹ በቅርቡ ባካሄዱት ሰላማዊ ሰልፍ ወቅት አስጠንቅቀዋል። ይህ በእንዲህ እንዳለ ፕሬዚዳንት ኬንያታ በበኩላቸው በዛሬው ዕለት ባሰሙት በዚህ ንግግራቸው አንዳንድ ፖለቲከኞች ብጥብጥ እየቀሰቀሱና ማህበረሰቦች አንዳቸው በሌላቸው ላይ እንዲነሱ እያደረጉ ነው ሲሉ አስጠንቅቀዋል። አንዳንዶቹን ቅዱስ ሌሎችን እርኩስ አድርገው የሚስሉ መልእክቶችን የሚሰብኩ እጅግ አደገኛ መሪዎች ናቸው። የነኝህ ዘመቻዎች የመጨረሻ ግብም አንዳንዱን ሕዝብ ከሰውነት ክብር በታች የሆነ እናም ፍቅርና ሐዘኔታ የማይገባው አድርጎ መሳል ነው። በሚስተር ኬንያታና በምክትላቸው ዊልያም ሩቶ የሚመራው መንግሥት አባላት ከማኅበረሰባቸው ለሆኑ ጠቀም ያለ ገቢ የሚያስገኝ የመንግስት ሥራ ዕድል በመስጠት ሌሎችን ይበድላሉ የሚሉ ክሶች ይቀርቡባቸዋል። ጥቃቱ ከደረሰባቸው ሁለቱ ከተሞች አንዷ የሆነችውን የሚብኬቶኒን በዛሬ ዕለት በመጎብኘት ላይ ያሉት የኬንያው የአገር ውስጥ ጉዳይ ሚኒስትር ጆሴፍ ኦሌ ሌንኩ ቁጣቸውን በመግለጽ ላይ ለነበሩ የከተማው ነዋሪዎች ባሰሙት ንግግራቸው ከጸጥታ ሰራተኞች ጋር እንዲተባበሩ ጥሪ አቅርበዋል። ታይፋሌቱ ኢነኩ አታክድ ማህበረሰባችን ጥቃት ደርሶበታል፣ ያሉት የአገር ውስጥ ጉዳይ ሚኒስትሩ አክለውም በዚህች ሀገር የብጥብጥ ቅስቀሳ መኖሩን ከመነሻው ገልጠን ነበር። አሁንም ይህን በደል ያደረሱት ከአካባቢው ስላራቁ ዜጎች ልትረዱን ይገባል። ውስጣችሁ ነው ያሉት እናንተ ካልነገራችሁን ማን መሆናቸውን ለመለየት ጊዜ ውስድብናል ነው ያሉት። በሌላ በኩል ኬንያ በሙስሊሞች ላይ ለምታደርሰው ጫናና ወከባ ምላሽ ነው ያለውን እርምጃ የወሰድኩት እኔ ነኝ ሲል ያለው የሶማሊያው አክራሪ አልሸባብ ነው። ድርሽ እንዳትሉ ሲልም ቡድኑ አገር ጎብኚዎችን አስጠንቅቋል። የዕለቱን አብይ ርዕስ ነበር ያደመጥ ነው። ወደ መጽሔቶቹ እናልፋለን። በኢትዮጵያ ለመጀመሪያ ጊዜ የተቋቋመው የሰብአዊ መብት ጉባኤ ከአውሮፓ ህብረት የ200 ሺህ ዩሮ እርዳታ አግኝቷል። ድርጅቱ በዚህ ገንዘብ በኢትዮጵያ ዙሪያ ተዘግተው የቆዩ ቢሮዎቹን እንደሚከፍት አስታውቋል። ዝርዝሩም መለስካቸው አማሃ ከአዲስ አበባ አልኮልናል። አዲሱ የበጎ አድራጎት ድርጅቶችና ማህበራት ህግ በ2001 ዓመተ ምህረት ከታወጀ ወዲህ በቀድሞ አጠራሩ የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በአሁኑ አጠራሩ ደግሞ ሰብአዊ መብቶች ጉባኤ በአገር አቀፍ ደረጃ ሲያከናውናቸው የነበሩ እንቅስቃሴዎች ተዳክመው መቆየታቸውን ዛሬ ጠዋት ድርጅቱ ባዘጋጀው ወደ ጥናት መክፈቻ ላይ የተናገሩት የሰመጉ ቦርድ ምክትል ሊቀመንበር ወይዘሮ ወልፍነሽ ደምሴ ናቸው። ከአዲሱ አዋጅ በፊት ከአስራ አንድ ያላነሱ ቅርንጫፍ ጽህፈት ቤቶች በመላው የሀገሪቱ ክፍል ከፍቶ ሲንቀሳቀስ የቆየው ሰመጉ በባንክ የነበረውን እስከ ዘጠኝ ሚሊዮን ብር የሚደርስ ገንዘብ እንዳያንቀሳቅስ በመከልከሉና በአዲሱ ህግ መሰረትም ከዘጠና በመቶ የማያንስ ገቢውን ከሀገር ውስጥ ብቻ እንዲያገኝ በመገደዱ የገንዘብ ጦት የተቋቋመላቸውን ተግባራት ለማከናወን በእጅጉ ተቸግሮ እንደነበረ አስረድተዋል። ዛሬ የሚጀምረው ፕሮጀክት ግን ይህን ንክር እንደሚቀርፍ የሰመጉ ቦርድ ምክትል ሊቀመንበር ወይዘሮ እልፍነሽ ደምሴ ገልጸዋል። በፕሮጀክቱ መሰረት የኢትዮጵያ መንግስት ከአውሮፓ ህብረት ጋራ ባደረገው ስምምነት የኢትዮጵያ የሲቪል ማህበራት ሁለተኛ ዙር ፈንድ ለማግኘት ችለናል። ፈንዱ ከሀገር ውስጥ እንደተገኘ ስለሚቆጠር ሰመጎ የተቋቋመበትን ዓላማዎች ለማስፈጸም ወሳኝና አጋዥ ይሆናል። የአንዱ የበጎ አድራጎት ድርጅቶችና ማህበራት ህግ ለሀገር በቀል ማህበራት ወይንም ድርጅቶች በተለይም በሰብአዊ መብቶችና በመሳሰሉት ጉዳዮች ለመንቀሳቀስ ከፈለጉ ስራቸውን የሚያከናውኑበትን ገንዘብ ከዘጠና በመቶ በማያንስ መልኩ ማግኘት ያለባቸው ከሀገር ውስጥ ምንጮች ብቻ ሆኖ ሳለ ይህ ገንዘብ እንዴት ለሰመጉ ሊሰጥ ቻለ የሚል ጥያቄ በአውሮፓ ህብረት የኢትዮጵያ ልውካን የፕሮግራም ኃላፊ Miss Stefani Carette ans eccelllaccio nopera The European Development Fund EDF is considered as yeah, its own money actually EDF ወይም የአውሮፓ የልማት ገንዘብ እንደ እውነቱ ከሆነ እንደ ኢትዮጵያ ገንዘብ ነው የሚቆጠረው። በተጨማሪም የሲቪል ማህበረሰቡ ገንዘብ የሀገር ውስጥ ሆኖ እንዲቆጠር የተደረገው በውይይት ነው። በእርግጥ ነው የአውሮፓ ሕብረት በሰብአዊ መብቶች አከባበር ላይ በሚሰሩ የኢትዮጵያ ድርጅቶችን በገንዘብ ለመደገፍ ያስችለናል። ለዚህም የኢትዮጵያ መንግስት ድጋፍ ስለሰጠን በጣም ደስ ይለናል፣ ምክንያቱም አስፈላጊ ስራ ነውና። የአውሮፓ ህብረት እና የኢትዮጵያ ትብብር የሲቪል ሶሳይቲ ፈንድ ፕሮግራም አስተባባሪ አቶ አካለ ውልድ ባንቲርጉ ይህንን ሲያብራሩ ደግሞ እንዲህ ገልጸውታል። አንድ የተለየው ነገር ምንድን ነው? ገንዘቡ የአውሮፓ ህብረት ብሎ ስለሚጠራ ሆኖም ግን የአውሮፓ ዩሮፒያን ደቨሎፕመንት ፈንድ የሚባለው ሪሶርስ ካንትሪ ኦነርሽፕ እንደ ሀገር ሀብት ነው የሚቆጠረው። ምክንያቱም የኢትዮጵያ መንግስትና ይህንን የሚያስተባብር ራሱን የቻለ ቢሮ አለ በገንዘብ ሚኒስቴር ስር እና የዛ አካል ሆኖ እንደ ትክክለኛ ቢሆን ኖሮ የኢትዮጵያ መንግስት ነበር ይህን ገንዘብ የሚያስተዳድረው በራሱ፣ ግን የሲቪል ማህበረሰብን ጉዳይ ወክየ ያለሁኝ አስተዳደር ስላለ እንጂ ለአውሮፓ ህብረት ገንዘቡ ሄደው በኢትዮጵያ መንግስት ስር ነው ይሄ ያለው። የሰመጉ ዳይሬክተር አቶ ጂማ ባይሳር በበኩላቸው የስቴፋኒ ካሬትን ጥቆማ ያጠናክራሉ። መንግስት በአንድ በኩል ሀገር በቀል የሰብአዊ መብቶች ተሟጋች የሆኑ መንግስታዊ ያልሆኑ ድርጅቶችን የሚያዳክም አዋጅ አወጣ በሚል በተቺዎች ሲብጠለጠል፣ በሌላ በኩል ደግሞ ከአውሮፓ ህብረት ጋር የጀመረው ትብብር ግራ የሚያጋባ ቢሆንም አቶ ጅማ እንደሚሉት ከሆነ ይህን ውይይት የጀመሩት ሟቹ ጠቅላይ ሚኒስትር አቶ መለስ ዜናዊ ነበሩ። እኔ የአውሮፓ ህብረትና እንደሰማ ነው እኛ የአውሮፓ ህብረትና የቀድሞ ጠቅላይ ሚኒስትር ናቸው። ይህን መጀመሪያ አቶ መለስ ናቸው መጀመሪያ የተነጋገሩት እና በስምምነት ነው የተደረገው። ይሄ መንግስት አይቶ ነው ይሄ መንግስት ያየ ይመስለኛል። በደንብ ውስጡ አይተዋል። እና ስለዚህ አሁን ይህን ለመንግስት አስቦበት ያደረገው ስለሆነ እኛ ጥሩ እርምጃ ነው ብለን ነው የምንገምተው። አስቦ ያደረገው ይመስለናል። አቶ ጅማ ባይሳ ለቪኦኤ እንደገለጹት አዲሱ የበጎ አድራጎት ድርጅቶችና ማህበራት ህግ እንዲሻሻል ሲሆንም እንዲሰረዝ ድርጅታቸው አጥብቆ ይገፋል። እኛ በገ ይህንኑ አጋጣሚ የመንግስት አካላትን ተወካዮችን፣ የመንግስት መስሪያ ቤት ኃላፊዎችን የምንመለከታቸውን ማለት ነው እያሳሰብናቸው ስለሆነ አሁንም አንዳንድ ነገር እየወሰዱ ነው። አሁን ቅርብ ጊዜም ስብሰባ ጠርቶን በተለይ በሰላሳ ውስጥ የተገለጹ ነገሮች፣ ወጪዎች አስተዳደር ውስጥ የተገለጹ ነገሮች ወደ ፕሮግራም ወደ ዋና ፕሮግራም ወደ ሰባው በመቶ እንዲሄድ እያደረጉ ስለሆነ ለወደፊት እያሻሻሉ የሚሄዱ ይመስልናል። እንዲያውም እንዲሰረዝም እኮ እኛ እጥረት እያደረግን ነው እና ግፊትም እያደረግን ስለሆነ መንግስት ወደዛ ይሄዳል ብለን ነው የምንገምተው። እኛ ፖዘቲቭሊ ነው የምናስበውና ሰብአዊ መብቶች ጉባኤ ይህንን ገንዘብ በድጋፍ ያገኘው በተመሳሳይ መስክ ከተሰለፉ ድርጅቶች መካከል ባቀረበው የሥራ ምክረ ሐሳብ ወይም ፕሮጀክት ፕሮፖዛል አሸናፊ በመሆኑ ነው። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ቀጣዩ የመጽሔት ክፍለ ጊዜ ዘገባ ደግሞ ኢራቅን ይመለከታል። የኢራቅና ሌቫንቶች እስላማዊ መንግስት ወይም በምህጻር ኢሴል ተብሎ የሚጠራው ታጣቂ ቡድን ኢራቅ ውስጥ የተያዙትን የያዙትን ግስጋሴ ለማስቆም ስትል ሀገራቸው ከረጅም ጊዜ ባላንጣዋ ኢራን ጋር አብራ ለመስራት ዝግጁ መሆኗን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ አስታውቀዋል። ኢሲል ኢራቅና ሶሪያን ያቀፈ እስላማዊ የካሊፋ ግዛት ለመፍጠር እያካሄደ ላለው ትግሉ ከሱኒ ሙስሊም እምነት ተከታዮች ድጋፍ እየበዛለት መሆኑን አስታውቋል። ዘጋቢያችን ቪክተር ቢቲ ያጠናቀረው ዘገባ አለ ሶሎሞን አባታ ያቀርባል። ሊያበረክት የሚችለው ገንቢ ነገር እስከወጣው ድረስ የኦባማ አስተዳደር ከኢራን ጋር ለመነጋገር ዝግጁ ነው ብለዋል። የአሜሪካው የውጭ ጉዳይ ሚኒስትር ጆን ኬሪ ከያሁ ኒውስ ጋር ባደረጉት ቃለ ምልልስ ኢራን የኢራቅን አህዳዊነትና ሉዓላዊነት እስካከበረች፣ የመንግስቱን መልሶ የመቆም አቅሙን እስካጠናከረች አሁን ባለንበት ሁኔታ ነገሮችን ደረጃ በደረጃ ማየት ያለብን ይመስለኛል። ሆኖም እውነተኛ መረጋጋትን፣ ህገ መንግስቱን፣ የምርጫ ሂደቶችን እስካከበረ የአንዱን ቡድን የበላይነት በሌላው ላይ የሚጭን ሳይሆን ኢራቃውያንን ሁሉንም የሚወክላቸውን መንግስት እንዲያቋቋሙ ማገዝን እስካበረታታ ማንኛውንም ነገር ከግጭት ወይም ከግምት ውጪ ማድረግ አንፈልግም። ሁሉንም የሚያቀፍ መሆን አለበት። ባለፉት ጥቂት ዓመታት ውስጥ ከታዩት ግዙፍ ችግሮች አንዱም ይኸው ነው። ሁከትን የሚቀንስ ከሀገሪቱ የውጭ የሽብር ፈጠራ ኃይሎችን የሚያጠፋ፣ ሀገሪቱን ከመበታተን የሚያድናት ምንም መፍትሄ ካለ ዋሽንግተን አብራ ለመስራት ዝግጁ መሆኗን የውጭ ጉዳይ ሚኒስትሩ ተናግረዋል። ይሁን እንጂ በተለይ ይህንን የኢራንን የኢራቅና ሌቫንቶች እስላማዊ መንግሥት ቡድንን እንቅስቃሴ ማስቆም አስፈላጊነት ከዚያም የሰፋ ምክንያት አለው። ጆን ኬሪ እዚያው ተወስነው የሚቀሩ አይደሉም። አውሮፓን፣ አሜሪካን እና ሌሎችንም ህዝቦች ለመጉዳት የተነሱ ናቸው። ለዚህ ነው ከሌሎች ጋር መነጋገር፣ ይህንን ጉዳይ ለመያዝ የሚደረገውን ጥረት መምራት አለብን ብለን የምናምነው። እያደረግን ያለነውም ይህንኑ ነው። በአውስትራሊያው ሞናሽ ዩኒቨርሲቲ ኢስላምና ዘመናዊው ዓለም ማዕከል የሚባለው ተቋም ዳይሬክተር ግሬግ ባርተን ሲናገሩ የአሜሪካና የኢራን ውይይት እጅግ አስፈላጊና ጠቃሚ ነው ብለዋል። ኢራን በበኩሏ በጠቅላይ ሚኒስትር ኑሪ አልማሊኪ የሚመራ ወዳጅና የተረጋጋ ሺአ መንግሥት ያላት ኢራቅ እንድትኖር እንደምትፈልግ የጠቆሙት ባርተን በሱኒ ጂሃዲስቶች የቆመ ጠላት መንግሥት ጎረቤቷ ቢሆን ኢራንን ይበልጥ እንደሚያሰጋትና እንደሚያስፈራትም አመልክተዋል። አሁን እየታየ ላለው ሁኔታ የአልማሊኪ መንግስት መፍትሄ ሊያበጅ መፍትሄ ሲያበጅ የወታደሮቹን ያህል ለፖለቲካው መፍትሄ ትኩረት እንዲሰጥ በማድረጉ በኩል ኢራናውያኑ ምናልባት ከአሜሪካ ጋር መስራት ሳይችሉ አይቀሩም። ኢሲል ይህንን ያህል ግዛት ሊቆጣጠር የቻለው እኮ የሀገሬው ሰው በባግዳድ ላይ ጥርሱን በመንከሱ ጥላቻ በማየሉ ነው። ባግዳድ በሰሜን ምስራቅ ያሉትን ኩርዶች መተማመን እንዲያድርባቸው ከጣረች፣ ከባግዳድ በስተሰሜን ምዕራብ ባለው የሱኒ ሙስሊሞች ክልል ውስጥም እንዲሁ ከሰራች፣ የኢሲልን ጭራቃዊ የሞራል ድንጋጌ አካሄድ ለራሷ ጥቅም ልታወል ትችላለች። በዚህም የመንግስቱ ኃይሎች ቢያንስ የተወሰዱባቸውን ከተሞች መልሰው ለመቆጣጠር ሞሱልንም መልሰው ለመያዝ የሚያስችላቸውን አጋጣሚ ሊፈጥሩ ይላሉ። የኢሲል ግብ እኮ ይላሉ ባርተን ባግዳድን መውረር ባግዳድን መጣል አይደለም፣ ይህ ይልቅ በምስራቅ ሶሪያና በሰሜን ማዕከል ኢራቅ ላይ የሚቆም እስላማዊ ካሊፌት ወይም የካሊፋ መንግሥት መመስረት እንጂ። እንግዲህ አሁን ባሉበት ደረጃ ያንን ህልማቸውን ይጨብጡ ዘንድ ደፉ ላይ ቆመዋል፣ አሉ ባርተን ለጊዜው ለመመለስ አስቸጋሪ የሚሆነው ጥያቄ የተቆጣጠሯቸውን ግዛቶች እንደያዙ መዝለቅ ይችላሉ ወይ ነው። ይሄ ጭካኔና አረመኔነት በእጅጉ የበዛበት ቀንበራቸውና ሸክማቸው ሱኒዎቹን ራሳቸውን ሊያስነሳባቸው እንደሚችል ባርተን ይጠነበያሉ። የኢሲል የኢራቅና የሌቫንቶች እስላማዊ መንግሥት የገንዘብ ምንጭ የት ነው ለመሆኑ? ለጊዜው በግልጽ የሚታይ እጅ የለም ብሏል። አልጀዚራ በብዙ ዘገባዎቹ የአውስትራሊያው ሞናሽ ዩኒቨርሲቲ ባርተንም ቢሆኑ ለዚህ ጥያቄ የጠራ መልስ የላቸውም። ብር የሚያቀብላቸው መንግሥት አለ ብሎ ለመናገርና ይህንንም በማስረጃ ለማስረገጥ በውኑ ከባድ ነው ባይናቸው። ጉዳዩ ውስብስብ ነው። ሰዎች ግን በግል እጃቸው ላያርፍ ቋታቸው ላይነጥፍ ይችላል። ከሳውዲ አረቢያ ከካታር ከኩዌት ከሌሎችም የፋርስ ባህረ ስላጤ አገሮች የሚጎርፉ ብዙ የግል ልገሳዎች አሉ ኢሲል ራሱም ቢሆን በቅርቡ የሶሪያን ምስራቅ የከርሰ ምድር ዘይት ማሳዎችን በኃይል ተቆጣጥሮ የራሱን የገንዘብ ምንጭ ፈጥሯል ድፍድፍ ዘይት ይሸጣል አሁን ደግሞ ኢራቅ ውስጥ ሞራሉን እንደ ገና ድፍድፍ ዘይት ይሸጣል አሁን ደግሞ ኢራቅ ውስጥ ሞሱሉን ያዘ ከዚያ ደግሞ ብዙ ገንዘብ፣ ወርቅ እና ወታደራዊ ትጥቅ ዘረፈ ማረከ። ስለዚህ ገንዘብና መሳሪያን በተመለከተ ተደላድለው የተቀመጡ ነው የሚመስለው። እንግዲህ ይልቅ የሚያሳስባቸው አሁን እየተነዛነዙበትና እየተጎራን እየተንጎራደዱበት ያሉት ህዝባዊ ወረት የሱኒዎች ድጋፍ ባለበት ይዘልቃሉ ወይ ነው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ጄኒፈር ሳኪ ትናንት ሰጥተውት በነበረ መግለጫ ለኢሲል ድጋፍ ከሶሪያ እንደሚጎርፍ አሜሪካ እንደምትገነዘብ አመልክተዋል። አሜሪካ ከኢራቅ ጎረቤቶች ጋር ፍቅር ውስጥ መግባት፣ መጨባበጥ፣ አብራ መስራት ካለባት አውራ ጉዳዮች አንዱም ይኸው ነው። አድማጮች የዜናና የዘገባዎች ክፍለ ጊዜ ያጠናቀናል። ወደ ሁለተኛው አጋማሽ ከመሻገራችን በፊት ከእናንተ ከአድማጮቻችን በነጻው የመልእክት መቀበያ ስልክ በ2022059942 የውስጥ መስመር 14 ከላካችሁልን መካከል ለሰዓቱ ቀጣዮቹ እናሰማችሁ። ጤና ይስጥልኝ። ሰላም ለእናንተ ውድ ዎች ለዲዮ መጽሄት አዘጋጆች እኔ በቀደም እሑድ ዕለት ያዘጋጃችሁት ፕሮግራም በጣም ጥሞኛል፣ ደስ ብሎኛል። ተሸላሚዎቹንም እግዚአብሔር ያኑራችሁ እላለሁኝ ተሸላሚዎቹንም እግዚአብሔር ያኑራችሁ ያለሁ ባላቃቸውም ግን አንድ ተሸላሚ በጣም አውቃለሁ። ልብ የሚነካ ሰው ነው። የልብ ሐኪም ዶክተር በላይ አበጋዝ ጤና እና እድሜ የምመኝለት ሰው ነኝ። አሜሪካ ለምን ብሎ ከነ ቤተሰቦቹ ወደ ኢትዮጵያ ገብቶ የልብ ሕክምና ማዕከል የመሰረተ ሰው ነው። ትልቅ ሰው ነው። ሲያንስ ሰው ነው። እውነት በላይ አበጋዝ ያለበትን አሁን ብትመለከቱት ሁላችሁ ታዝናላችሁ። ምናልባት የዲስክ መንሸራተት አለበት እና እሱም ይህንን እንኳን ለህዝብ ሳይናገር ደከመኝ ሰለች ሳይ የሚሰራ ጀግና ነው። አንድ ወንድሜ አሁን በቀደም ሲ ዊልቸር እንደዚህ እያደረግን ለሀገራችን ብናድርግ ብሏል። አዎ ጥሩ ነው ሀሳቡ፣ ብንተባበር ሁላችንም ጥሩ ነው ላለኝ እና በላይ አበጋዝን እድሜና ጤና እመኝለታለሁ። ለእናንተም ለአቅራቢዎችም እመኛለሁ፣ ለሸላሚዎችም እመኛለሁ። ታሪኩን ከኖር ትካሉ ነው። ቴንኪዩ ጤና ይስጥልኝ። ቪኦኤ አቶ ጌታቸው በጋሻው በኢትዮጵያ የድህነት ቅነሳን በተመለከተ የኢትዮጵያ ገንዘብ ሚኒስትር አቶ ሶፊያን አህመድ የሰጡትን መግለጫ በተመለከተ ኢንተርቪው ተደርጎላቸው የነበረውን አዳምጭ ያለሁ እና ለሱ አስተያየት ለመስጠት ፈልጌ ነው። አቶ ጌታቸው የኢትዮጵያ ኢኮኖሚ ድህነትን አልቀነሰም ነው ያሉት። እኔ በጣም በዚህ ላይ የገረመኝ ነገር ብዙ ጊዜ ወርልድ ባንክ፣ አይኤምኤፍ እና አፍሪካ ባንክ እንዳሉት እያሉ ብዙ ጊዜ ሲጠቅሱ ሰማ ነበር እና ዛሬ ደግሞ አልተመቻቸውም መሰለኝ የኢትዮጵያን መንግስት የሚለውን የእድገት ና የድህነት ቅነሳን ስለ ደገፉ ያው መንግስታት ላለ ማስከፋት ሲሉ የሚሉት ነገር ነው እንጂ ትክክል አይደለም ብለዋል። በተጨማሪም ደግሞ አንዳንድ ህንጻዎች፣ መንገዶች ስለተሰሩ ነው እንጂ በሀገሪቱ ላይ ይህን ያህል እድገት የሚባል ነገር የህዝብን ኑሮ የቀየረ የለም የሚሉት ነገር እኔ ትክክል አይደለም ብዬ ነው የሚወስደው። ለምን የኢትዮጵያን ኢኮኖሚ እድገት ትልቁን አስተዋጽኦ የሚያደርገው አርባ በመቶ ያህሉን ድርሻ የሚወስደው የግብርና ሴክተሩ ነው። ይሄ ደግሞ ቢያንስ ቢያንስ በስምንት ፐርሰንት ያደገ መሆኑን እና ቁጥሮች የሚያሳዩት እና ህንፃዎች አይደሉም። የግብርና እድገት ታይቷል የምርት እድገት ስለነበረ ስላለ ነው። አድማጮች፣ አሁን የአሜሪካ መዝናኛ ክፍለ ጊዜ ይቀርባል። ቶፕ ፎርቲ ቲ የሚባሉ ምርጥ የሬዲዮ ፕሮግራም ሙዚቃዎችን በማስተዋወቅና ወርቃማ ድምፁን ለካርቱን ፊልሞች በማዋል አድናቆት አትርፎ የኖረው ኬሲ ካሲም ከዚህ ዓለም በሞት ተለይቷል። የአሜሪካ ድምፅ ራዲዮ የሙዚቃ ፕሮግራም አዘጋጅ ኤሪክ ፈልተን የተወዳጁን የኬሲ ካሲምን ህይወት በሚመለከት አጭር ቅንብር አዘጋጅቷል። ትዝታ በላቸው ታቀርበዋለች። ኬሲ እንደ አውሮፓ አቆጣጠር ከ1970ዎቹ ዓመታት ጀምሮ የራዲዮ ፕሮግራም አስተናጋጅ በመሆን ለዩናይትድ ስቴትስና ለመላው ዓለም ሙዚቃ አፍቃሪዎች የሳምንቱን ምርጥ ይቅርታ፣ የሳምንቱን ምርጥ ሙዚቃዎች ሲያስተዋውቅ የኖረ ተወዳጅ የራዲዮ ጋዜጠኛ ነበር። በዚህ ሳምንት ተወዳጅ ከሆኑ የአሜሪካ ምርጥ ሙዚቃዎች የመጀመሪያዎቹ አርባ ከአትላንቲክ እስከ ፓሲፊክ ከካናዳ እስከ ሜክሲኮ በፍጥነት የሚቸበቸቡ ሕዝብ ደግሞ ደጋግሞ የሚሰማቸው የሳምንቱ ሙዚቃዎች እነሆ ኬሲ ኬሰም ነኝ ከሆሊውድ ይል ነበር። ኬሲ ካሲም በአፍላ የራዲዮ ሙዚቃ አስተናገጅነት ዘመኑ አሜሪካን ቶፕ ፎርቲ የተሰኘውን የሙዚቃ ዝግጅት በመላ አሜሪካ ያስተላልፍ የነበረው ኬሲ ካስም እጅግ ለራዲዮ ተስማሚ የሆነ ውብ ድምፅ ነበረው። በዚያ በአማረ ድምፁ አድማጭን በመሳብ ይታወቃል። ሌላው በህዝብ ዘንድ ተወዳጅ ያደረገው በዘፈን ምርጫ ዝግጅቱ ወዳጅ፣ ዘመድ፣ ፍቅረኛና ቤተሰብን ከአንድ የአገሪቱ ጫፍ ከሌላው በማገናኘቱ ነው። ቦርደር ክሮሲንግ የተባለውን የአሜሪካ ድምፅ ራዲዮ የሙዚቃ ፕሮግራም የሚያዘጋጀው ባልደረባችን ላሪ ሎንደን ኬሲን እንዲህ ያስታውሳል። When it comes to requests and dedications, much like we do on border crossings every day, There's one man who set the standard. ቦርደር ክሮሲንግ በተባለው ዝግጅታችን ላይ በየዕለቱ እንደምናቀርበው የሙዚቃ ምርጫን እጅግ ታዋቂ ያደረገው ኬሲ ኬሰም ነው። የሙዚቃ ጥያቄዎቹ ከዓለም ዙሪያ ነው የሚመጡት። ስለ ፍቅር፣ ስለ ናፍቆት፣ ፍቅረኛን በሞት ስለማጣት ማጣት፣ ስለ እናት፣ ስለ አገር፣ ምርጫው የማያስሰው ነገር የለም። ኬሲ ታዲያ እያንዳንዱን ጥያቄ በክብርና በደስታ ነበር የሚያስተናግደው። የኬሲ ካስም ወላጆች ከሊባኖስ ወደ አሜሪካ በጥገኝነት መጥተው የሰፈሩ ሲሆን ኬሲ በሚጅክን ክፍለ ሀገር ዲትሮይት ከተማ ውስጥ ነበር በ1932 ዓ ም የተወለደው። ሀ ብሎ ማይክሮፎን ጨብጦ የራዲዮ ተናጋሪ የሆነውም በዲትሮይት የሁለተኛ ደረጃ ተማሪ ቤት ተማሪ ሆኖ ነው። ወዲያው የራዲዮ ጋዜጠኝነት ፍቅር እንዳደረበት ተናግሯል። በአንድ ወቅት ብታምኑም ባታምኑም ዲትሮይት ውስጥ አንድ አነስተኛ የምግብ ሱቅ ውስጥ ሠራተኛ ሁኜ፣ አንድ ሰው አስር ምርጥ ሙዚቃዎችን በራዲዮ ዝግጅት ሲያሰማ አደመጥኩ። እናም ወዲያው ዲሲጆክ ብሆን ምርጥ የአገሪቱ ሙዚቃዎች በራዲዮ ማቅረብ ይቻለኛል የሚል ህልም አደረብኝ። ካሲም የራዲዮ ሙያውን እንደጀመረ ለህፃናት በሚዘጋጅ የካርቱን ፊልም ፕሮግራም ላይም ድምፁን ህፃናትን ሲያዝናና ኖሯል። ሻጊ ስኩቢዱ ዌር አር ዩ የተሰኙ የቴሌቪዥን ካርቱን ፊልሞች የኬሲ ካሲምን ድምፅ የሚያስተጋቡ ናቸው። ሰውየውን ዝነኛ ያደረገው ግን በዓለም ዙሪያ ትቶት ያለፈው የአሜሪካን ቶፕ ሙዚቃ ዝግጅቱ ነው። ተወዳጁ የራዲዮ ሰው በ82 ዓመቱ ነው ከትላንት በስቲያ እሁድ ከዚህ ዓለም በሞት የተለየው። ከይስም ዩናይትድ ሊስነርስ ኮስት ኮስት ዩዝ አርቲስት ባዮስ ትሪቪ ፊቸርስ ን ዌልኖን ሎንግ ዲስታንስ ዴዲኬሽንስ ሰጮች ፕሮግራማችን እስከ ምሽቱ አራት ሰዓት። ኳስ መጣ እኮ ለምን ልትቀድመኝ ነው? ቀጥል ቀጥል። በአሁኑ ሰዓት ብራዚል ውስጥ ሀያኛው የዓለም ዋንጫ ውድድር እየተካሄደ ነው። እስካሁኑ ሰዓት ድረስ ሁለት ግጥሚያዎች አይተናል። ሁለተኛው አሁን በዘጠኝ ሰዓት ነው። አንዱ ነው ያለቀው የቤልጂግ እና የአልጄሪያ። ዘጠኝ ሰዓት ብራዚል እና ሜክሲኮ፣ በጣም የሚጠበቅ ጨዋታ ነው። ሰሎሞን ምን ይለን ይሆን? እስኪ ወደሱ እንሄድ እንደምን አምሽታችሁልኛል፣ የተከበራችሁ አድማጮቼ የዓለም እግር ኳስ ዋንጫ ውድድር ከተጀመረ አንስቶ በከፍተኛ ጉጉት ሲጠበቅ የቆየው የጀርመንና ፖርቱጋል ጨዋታ ባልታሰበ ውጤት ተደምድሟል። ፖርቱጋል ሌላውን የአውሮፓ ከባድ ሚዛን ጀርመንን ባያሸንፍ እንኳ እኩል ይለያያል ብለው የገመቱ ብዙዎች ጭራሹኑ አራት ለዜሮ በሆነ ሰፊው ልዩነት መሸነፉን መቀበል አቅቷቸዋል። በዓለማችን በቁጥር አንዱ ኮከብ ተጫዋች በክሪስቲያኖ ሮናልዶ የተመራው የፖርቱጋል ብሔራዊ የእግር ኳስ ቡድን ትላንት ፈጽሞ አልቀናውም። ዝነኛውና በአጨዋወት ችሎታው የላቀ መሆኑን ያስመሰከረው ሮናልዶ ጥሩ የጎል ሙከራ ያደረገው እንኳ በዘጠና ደቂቃ ውስጥ አንድ ጊዜ ብቻ ነው። በጀርመን ተከላካዮች ተወጥሮ ታይቷል። በአንድ አጥቂ ብቻ አዲስ የአሰላለፍ ስልት የገባው ጀርመን በጥሩ እንቅስቃሴ ሦስት ጎሎችን በመጀመሪያው ግማሽ 45 ደቂቃ ጨዋታ በሁለተኛው አጋማሽ ደግሞ አንድ አክሎ አራት ለዜሮ በሆነ ውጤት አሸንፎ ወጣ። እናም አንዱን ተጫዋቹን ፔፔን በ ሰላሳ ሰባተኛው ደቂቃ ላይ በቀይ ካርድ አንድ ሌላ ነፍስ የነበረውን ተጫዋች ደግሞ በጉዳት ያጣው ፖርቱጋል በጐዶሎ ተጫውቶ በእንኳን ዘንቦብሽ አይነት ተሸኝቷል። ፖርቱጋል የፊታችን እሁድ ከዩናይትድ ስቴትስ ጀርመን ደግሞ ቅዳሜ ዕለት ከጋና ጋር ይጋጠማሉ። ትላንት ሌሎች ሁለት ግጥሚያዎችም ተደርገዋል። ናይጄሪያ ከኢራን፣ ጋና ከዩናይትድ ስቴትስ ነበር የገጠሙት። አፍሪካውያኑ አልሆነላቸውም። በተለይ ዩናይትድ ስቴትስ ካለፉት ሁለት የዓለም ዋንጫ ውድድሮች ያስወጣትን የጋና ቡድን ተበቅላለች፣ ሁለት ለአንድ በሆነ ውጤት አሸነፈች። የናይጄሪያና ኢራን ጨዋታ የተጠናቀቀው ግን እኩል ዜሮ ለዜሮ በሆነ ውጤት ነው። የዓለም ዋንጫ ከተጀመረ ወዲህ ሁለት ቲሞች ያለ ጎል ሲለያዩ ትላንት ለመጀመሪያ ጊዜ መሆኑ ነው። በአጠቃላይ ስለ አፍሪካውያኑ ቡድኖች ደጋፊዎቻቸው የሚሰጡት አስተያየት የዋንጫ ማግኘት ዕድላቸው ደቡብ አፍሪካ ላይ ቀረ፣ ከአህጉሪቱ ውጭ እንኳ የሚታለም አይሆንም ይላሉ። ከጊዜ ወደ ጊዜ እየተጠናከሩ መምጣታቸውን ግን ይናገራሉ። ሴኔጋላዊው አቡ ሳንጎቴ እንዲህ ይላል። ተስፋ አደርጋለሁ ይመስለኛልም። ምክንያቱም አፍሪካውያን ተጫዋቾች ከአመት አመት እየተጠናከሩ መጥተዋል። ሁሌም ችሎታው አላቸው። በአሁኑ ወቅት እነዚያ ጎበዝ ተጫዋቾች ሁሉ የሚገኙ ግን አውሮፓ ውስጥ ነው። እኔም ብሆን ኖሮ ቅድሚያ የሚሰጠው ለአፍሪካ ነበር። ያ የሚሆንበት ጊዜ ሩቅ አይመስለኝም። በኤች ምድብ ያሉ ቲሞች ጨዋታ የጀመሩት ዛሬ ነው። ከዜናው እንደሰማችሁት የቤልጅግና አልጄሪያ ጨዋታ አብቅቷል። ከምሽቱ አራት ሰዓት ላይ ሁላችንም በከፍተኛ ጉጉት የምንጠብቀው የብራዚልና ሜክሲኮ ግጥሚያ ይደረጋል። ሩሲያና ደቡብ ኮሪያ ደግሞ በኢትዮጵያ ሰዓት አቆጣጠር እኩለ ሌሊት ላይ ይጫወታሉ። ቲሞቹን በአጭር ባጭሩ አስተዋውቃለሁ። በቅድሚያ አልጄሪያ። የአልጄሪያ የበረሃ ተኩሎች በፕሮፌሽናል ተጫዋቾች የተገነባ ነው። ዚነዲን ዚዳን፣ ካሪም ቤንዚማ፣ ሳሚር ናስሪ ተጠቃሾች ናቸው። ወደ አውሮፓ ቢኮበልሉም ለብሔራዊ ቡድናቸው ሲሰለፉ ጥሩ ውጤት እንደሚያስመዘግቡ አያጠያይቅም። የትላንቱ የዓለም ኮከብ ተጫዋች ዲዬጎ ማራዶና በብራዚል ብቸኛው የአረብ ቲም ተአምር ሊፈጥሩ ይችላል ሲል ይተነብያል። በተለይ ወደ ሁለተኛው ዙር የማለፍ ዕድሉ በሽበሽ ነው ባይ ነው። ቤልጂክ ከ2002 ዓ ም ወዲህ ለዓለም ዋንጫ ውድድር ሲያልፍ ዘንድሮ ለመጀመሪያ ጊዜ ነው። በማጣሪያው ጊዜ አንዴም አልተሸነፈም። ተከላካይ መስመሩ ጠንካራና በዲሲፕሊን የተገነባ ነው። ተረጋግተው በዝግታ ለመጫወት የተዘጋጁ ይመስላሉ። አስፈላጊ ሲሆን ማርሽ ቀይረው ለመፍጠንም አንተኛም ብለዋል። ያያችኋቸው ካላችሁ ቀደም ሲል ሲጫወቱ ማለቴ ነው። ሁለ ገባ አጥቂዎችም አሏቸው። በመጨረሻም ሩሲያ ተከላካይ መስመሩን በሲኤስኬኤ ሞስኩ ቀሪውን በሙሉ ደግሞ በሊግ ሻምፒዮኑ ዜኒት ሴንት ፒተርስበርግ ምርጥ የቡድን አባላት የገነባ ጠንካራ ቡድን ነው። አሰልጣኙ ፋቢዮ ካፔሎ የተጫዋቾቻቸውን ልዩ ችሎታ ለይተው ያውቃሉ። በተገቢ ስፍራ እየመደቡ ጥሩ ውጤት አስመዝግበዋል። ደቡብ ኮሪያን ካየን ደግሞ እንደ ማንኛውም የእስያ ብሔራዊ ቲም በደንብ የተደራጀ መዋቅርና ለስፖርቱ እድገት በደንብ የተመደበ ገንዘብ የለውም። ፊፋ ያኔ በ202 ዓ ም የዓለም ዋንጫን ደቡብ ኮሪያና ጃፓን በጋራ እንዲያዘጋጁ ያደረገውም የፉትቦልን ስፖርት በሁለቱም ሀገሮች ውስጥ ለማስፋፋት በማቀድ እንደነበር ይዘገባል። አድማጮች፣ ለዛሬ ያለኝ ይኸው ነው። ነገ እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ። የሰለሞን ዝግጅት በዚህ ያበቃ። እንግዲህ እኔና አንቺ ሜክሲኮንና ለምሽቶ አረሳ ተዘጋጅተን ሜክሲኮና ብራዚል እናያለን። ቁጭ ብለን ማየት ነው። አድማጮች ፕሮግራማችን ይቀጥላል። መደበኛው ሌላው ፕሮግራማችን የዛሬ ማክሰኞ ንግድና ምጣኔ ሀብት ነው። በምሽቱ የንግድና ምጣኔ ሀብት ዝግጅት በአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት የአመራር ምርጫና አጠቃላይ አሰራር ሂደት ላይ እንዲሁም ከህብረት ኢንሹራንስ ኩባንያ ጋር የተያያዘውን የፍርድ ቤት ክስ የተመለከተ ይሆናል። አዘጋጅና አቅራቢው ሄኖክ ሰማግዜር። የአዲስ አበባ የንግድና ዘርፍ ማህበራት ምክር ቤት በቅርቡ ያካሄደው ምርጫ ውድቅ ይደረግ የሚለውን የፍርድ ቤት ትእዛዝ ይግባኝ በማለት ውሳኔው ታግዶ እንዲቆይ በከፍተኛው ፍርድ ቤት መታገዱን ባሳለፍነው ሳምንት በሰጠው ጋዜጣዊ መግለጫ አስታውቋል። በታህሳስ ወር የተካሄደው የንግድና ዘርፍ ማህበራት ምክር ቤቱ ዘጠነኛ ጉባኤ ውሳኔዎች እንዲሰረዙ በፍርድ ቤት የተላለፈውን ውሳኔ፣ እንዲሁም የህብረት ኢንሹራንስ ተወካይ አቶ ኢየሱስ ወርቅ ዛፉ በስብሰባው እንዳይገኙ ከበር መከልከላቸውን ዘግበናል። በጉዳዩ ላይ ለመወያየት አቶ ኢየሱስ ወርቅ ዛፉ የህብረት ኢንሹራንስ ኩባንያ ከፍተኛ ባለ ድርሻ፣ አስቀድመው የአዲስ አበባና የኢትዮጵያ ንግድ ምክር ቤት ፕሬዚዳንት የነበሩ ናቸው። እንደምን አመሹ? ሰላም ሄኖክ፣ እንዴት አመሸ? በቅድሚያ እንግዲህ አቶ ኢየሱስ ወርቅ ስለ ይግባኙ አጠር አድርገው ቢያስረዱን። በመግለጫው እንደተረዳ ነው ይግባኝ ተብሎ የፍርድ ቤቱ ትዕዛዝ መታገዱን ነው የገለጸው የንግድና ዘርፍ ማህበራት ምክር ቤቱ። አዎ ምናልባት ባለፈው ጊዜ ያነሳዋቸውን ነገሮች እንደገና መለስ ብለህ ብታስባቸው የህብረት ኢንሹራንስ ተወካይ በስብሰባው ላይ ባለመገኘቱ የአባል መብት የገፈፈ ሁኔታ ስለነበረ፣ በዚህ አይነት ሁኔታ የተካሄደ ስብሰባ እና ያደረጋቸውም ውሳኔዎች ውድቅ ይሆናል፣ ውድቅ ናቸው ብሎ ነበረ ያን ጊዜ የፈረደው የመጀመሪያ ደረጃ ፍርድ ቤት። ነገር ግን የመጀመሪያ ደረጃ ፍርድ ቤቱን ይሄንን ያለው በዚያን ወቅት እንግዲህ እኛም ራሳችን ወይም ህብረት ኢንሹራንስ ነው እንግዲህ ከሳሹ። የራሴ ክስት ገና እስካሁን ድረስ በደንብ አልተሰማምም። እኔ ደግሞ በግሌ የከሰስኩት አለ። የህብረት ኢንሹራንስ ጠበቃ ያን ጊዜ የጠየቀው ይሄንን ጉዳይ ብቻ አልነበረም። እርግጥ ይሄንን ጠይቋል። ይሄ ስብሰባ ትክክል ስላልነበረ ስብሰባው ያደረጋቸው ውሳኔዎችና ስብሰባው ራሱ ውድቅ እንዲሆን ጠይቋል። ግን እጅግ በጣም መሰረታዊ ሌላ ጥያቄ ጠይቋል። ምክር ቤቱ ከስድስተኛ ዓመታዊ ጠቅላላ ጉባኤው ጀምሮ አዋጁን እየተጻረረ የምልአተ ጉባኤ ሳይኖረው ስብሰባ እያካሄደ ነው እና ይሄ ወደ ህግ አሰራር መመለስ አለበት፣ ነበር አንዱ ትልቁ ጭብጥ አቶ ኢየሱስ ወርቅ። ይህንን ግን ፍርድ ቤቱ አልተቀበለውም። ውድቅ አድርጎት እንዲያውም አሰራሩ አዎ ይግባኝ የምትሉበት ሁኔታ አለ። በዚህ ዙሪያ እናንተ ወይስ የፍርድ ቤቱን ውሳኔ እንግዲህ ምን ጥያቄ ብላችሁ ብለናል ተብሏል። አሁንማ ምክንያቱም ትልቁ እኮ ጥፋት የተደረገው ጥቅምት አስራ ስምንት ሁለት ሺ ሶስት ዓመተ ምህረት የተደረገው ስድስተኛ ጠቅላላ ጉባኤ ነው። ለምን እስከዚያን ጉባኤ ድረስ ከዚያ በፊት የነበሩ አምስት ጉባኤዎች በውክልና ስርዓት እየተካሄደ ህጉ ከሚጠይቀው በላይ ምልዓተ ጉባኤ እየተገኘ ከመስራች ጉባኤው ጀምሮ እስከ አምስተኛ አመታዊ ጠቅላላ ጉባኤ ተካሂዷል። ስድስተኛው ጠቅላላ ጉባኤ ላይ በዛን ጊዜ የነበሩት ተመራጮች ወይም ዳይሬክተሮች የለም በነፍስ ወከፍ ነው የንግድ ህብረተሰቡን እምንጠራው ብለው መጀመሪያ ማስወስኖ አይደለም እነሱ ራሳቸው በዚህ ቦርድ ወስኖ በዚህ አይነት ስብሰባ ጠሩ። ስምንት ነጥብ ሁለት በመቶ ነው የተገኘው ከአባሎች ህጉ የሚጠይቀው ሀምሳ በመቶ ወይም ከዚያ በላይ ነው የሚለው። ሀምሳ በመቶ ማለት የጠቅላላ አባላት ሀምሳ በመቶ ከግማሽ በላይ መገኘት አለበት ነው አዋጁ የሚለው። ይሄ ደግሞ እንግዲህ ይህንንም አቶ ምክር ቤት ያወጣው ህግ ነው ይሄ አቶ የሱስ ወርቅ ይህንን ሁኔታም በኛ ዝግጅት ክፍል ያቀረብነው ጉዳይ ነው። የዴሞክራሲያዊ አሰራር ነው አሰራሩ ደግሞ አባላቱን በአግባቡ የወከለ አይደለም ሲሉ ድምጾትን ሲያሰሙ ነበረ። በቅርቡ ደግሞ አቶ ተሾመ በየነ በፎርቹን ጋዜጣ ባሳተሙት ጽሁፍ እንግዲህ አቶ ተሾመ የቀድሞ የአዲስ አበባ ንግድ ምክር ቤት ዋና ጸሐፊ፣ የመቀሌ ንግድ ምክር ቤትም ፕሬዚዳንት የነበሩ ናቸው የምክር ቤቱን ተቋማዊ ክብር እንጠብቅ የሚል ጽሁፍ አሳትመዋል። እንዲያው በአጠቃላይ አስቀድማችሁ በዚህ በነኚህ ምክር ቤቶች ታገለግሉ የነበራችሁ ጉዳዩ ለምንድና ያሳሰባችሁ? አንደኛ ህጋዊ አሰራር እንዲሆን እንፈልጋለን። ቸምበሮች በእኛ ሀገር ውስጥ የሚቋቋሙት በአዋጅ ሶስት መቶ አርባ አንድ ዝባር ዘጠና አምስት መሰረት ነው። አዋጅ ማለት ደግሞ የሀገሪቱ የተወካዮች ምክር ቤት ያወጣው ህግ ማለት ነው ቸንበሮች በህጉ መሰረት መተዳደር አለባቸው ከህጉ ውጪ የሚሰሩ ቸንበሮች ከሆኑ አንደኛ በአስፈጻሚ አካል በኩል እስካሁን ድረስ የታየው በጣም ነገሮችን ችላ የማለት ነው ትክክለኛ የንግዱን ህብረተሰብ የሚወክሉ ተሰብሳቢዎች እንዲገኙ በተቻለ መጠን ማድረግ አለ። ምክንያቱም ቸምበሩ ጋ እኮ እነሱም አሁን ጋዜጣዊ መግለጫቸው ላይ እንደተነሳውም ወደ መቶ ሚሊየን ብር የሚሆን አመታዊ ፕሮጀክቶች አሉ። በጣም ብዙ ሪሶርስ ነው በእኛ ሀገር ሲታሰብ። በዚህ ሪሶርስ ላይ ታዲያ እጃቸውን የሚያስገቡ ሰዎች ትክክለኛ በህጉ መሰረት ተመራጭ መሆን የለባቸውም እንዴ? ይሄ እኮ ግድ ነው። ከዚያ ውጭ መሆን አይችልም። በመተዳደሪያ ደንብ ማሻሻልም አይችሉም። ስለዚህ ህግ እኛ ምክንያቱም የኔም ድርጅት ህብረት ኢንሹራንስ፣ ሌሎችም እንዲሁ አንድ ሶስት አራት ድርጅቶች አሉኝ እዚያ አባል ናቸው። የአባልነት ክፍያ እየከፈልን እዚያ የቸንበሩ አባል የሆን ነው በህግ ይሰራል ብለን ነው። የተወሰነ ቡድን አምስት መቶ ሰዎች አስራ አምስት ሺህ ሰዎችን ይወክላሉ እያለ ተሰባስቦ ውሳኔ እያሳለፈ በዚህ ሪሶርስ ላይ ኮንትሮል የሚያደርግ ከሆነ ይሄ ራሱ ገና ወደፊት እኮ ብዙ መመርመር ያለበት ነገር ነው። አቶ ኢየሱስ ወርቅዛፉ የህብረት ኢንሹራንስ ከፍተኛ ባለድርሻ እና የቀድሞ የአዲስ አበባ እና የኢትዮጵያ ንግድ ምክር ቤት ፕሬዚዳንት ለሰጡኝ ማብራሪያ አመሰግናለሁ። እግዚአብሔር ይስጥልኝ። ሄኖክ ታንኪ ዩ። አድማጮች ፕሮግራማችን ይቀጥላል። ለሚቀጥሉት አስር ደቂቃዎች አንድ መደበኛ ቅንብርና የፕሮግራም ማሳሰቢያም እንዳለን ከወዲሁ እናስታውሳለን። ቀጣዩ ዝግጅት ሶሎሞን አባት የሚያዘጋጀው ግብርና ነው። የአፍሪካ ቡና አምራቾች በቅርቡ ካሜሩን ዋና ከተማ ያውንዴ ላይ ተሰብስበው ነበር። የስብሰባቸው አጀንዳ ከያዛቸው ጉዳዮች መካከል ያለማቋረጥ እየወደቀ ያለውን የአህጉሪቱን የቡና ምርት አካሄድ ለመለወጥ የሚያስችል ጥረት ማድረግ ሰፍሮ ነበር። የአየር ንብረት ለውጥ በቡና ባህሪ ላይ ያሳደረው ጫና፣ መንግሥት በቡና ምርት ላይ መዋዕለ ንዋይ አለማፍሰሱ የቡና ምርት በአንዳንድ የአፍሪካ ሀገሮች ውስጥ እስከ ሰባ ከመቶ በሚደርስ መጠን እንዲያሽቆለቁል አስገድዷል። በ1980ዎቹ ዓመታት ውስጥ በአውሮፓውያኑ አቆጣጠር ከዓለም የቡና አቅርቦት 40 ከመቶ የሚወጣው ከአፍሪካ ነበር። ያ ግዙፍ ድርሻ ዛሬ ቦታውን ለሌሎች አህጉሮች አምራቾች ለቋል። የአፍሪቃ የዛሬ የዓለም ቡና አቅርቦት ድርሻ 10 ከመቶ ብቻ ነው። የካሜሩን ቡና ላኪ ቡይንዳ አልበርት እንዳሉት ከሆነ የአፍሪቃ ቡና ምርት እንዲህ በአፍንጫው የተደፋውና ቁልቁል መምዘግዘግ የጀመረው በ1980ዎቹ ውስጥና በ1990ዎቹ ዓመታት መጀመሪያ አካባቢ በተፈጠረው አጠቃላይ የምጣኔ ሀብት ቀውስ የቡና ዋጋ መውደቅም በመከተሉ ምክንያት ነው። ከዚያም ጋር ተያይዞ የአፍሪቃ መንግስታት ለቡና ምርትና ገበያ ገንዘብ መስጠት አቆሙ። ለገበሬዎች የሚሰጡ የነበሩ ስልጠናዎች ተቋረጡ። እነማን ናቸው በቡና ምርት ውስጥ የሚሳተፉት? እነዚህ ሰዎች እኮ በዓለም ገበያዎች ላይ ምን እየተከናወነ እንደሆነ ብዙ መረጃ የሌላቸው ገበሬዎች ናቸው። እናም መንግስት ብድግ ብሎ ከእንግዲህ ወዲያ ቡናችሁን አንገዛም ይላቸዋል። ቡናውን በዓለም ገበያ ላይ ለማውጣት እንዲችል ምን ማድረግ እንዳለበት ለገበሬው የተሰጠው ስልጠና የለም። ከአየሩ ንብረት መለዋወጥና አንዳንድ ቀድሞ ለቡና ምርት ምቹ የነበሩ አካባቢዎች ዛሬ ተፎካካሪ ሊሆን የሚችል ቡና አለማብቀላቸው ወይም ጨርሶውንም ለቡና ተክል ተስማሚ አለመሆናቸው፣ በሌላ በኩል ደግሞ መሬቱና የቡናው ማሳም ሆነ በላዩ ላይ ለዓመታት ሲሰሩ የነበሩ ባህላዊ ገበሬዎችም አብረው ማርጀታቸው ወይም ከምርት ውጭ መሆናቸው ለአፍሪቃ የቡና ምርት መውደቅ ምክንያት ከሆኑት ችግሮች መካከል የሚጠቀሱ ናቸው። ሀገሮች የነዳጅ ዘይትና ሌሎችም የከርሰ ምድር ሀብት ባገኙና ትኩረታቸውን ወደዚያ ባዞሩ መጠን ለቡናው የሚሰጡት ትኩረት እየጠፋ ሄዷል። በአንዳንድ ሀገሮች ውስጥ የቡና ማሳዎች ፈጣን ገንዘብ ሊያስገኙ በሚችሉ ተክሎችና ሰብሎችም ሲተኩ ተስተውሏል። በዚህ ምክንያት አፍሪካ ውስጥ የዕለት ኑሯቸውን ቡና ላይ መስርተው የነበሩ ማህበረሰቦች፣ በአስሮች ሚሊዮኖች የሚቆጠሩ ሰዎች ሥራዎቻቸውን ለማጣት መገደዳቸውን የምጣኔ ሀብት ተንታኙ ሮዤ ቤታላ አመልክተዋል። በቡና ላይ ችግር ተፈጠረ ማለት በምርቱ ሰንሰለት ውስጥ በተሰለፉት በገበሬዎቹ፣ በሰራተኞቻቸው፣ በማጓጓዣ አገልግሎት ሰጪዎች ላይ ችግር ተፈጠረ ማለት ነው። የቡናው ምርት በከፍተኛ መጠን በወደቀ ጊዜም ከስራ ውጭ የሚሆነውን ሰው መንግስት ፈጥኖ ወደ ስራ ማስገባት ካልቻለ አስቸጋሪ ሁኔታዎቹ ይበዛሉ። ወጪው ንግድ ሲቀንስ፣ ሥራ አጡ ሲበዛ የሀገሮች ምጣኔ ሀብት በብዙ ይጎዳል፣ ይላሉ ቤታላ። ካሜሩን ውስጥ ከአጠቃላዩ የሀገር ውስጥ ምርት ቡና 30 ከመቶውን ይሸፍን ነበር። ዛሬ ግን ያ መጠን ወደ አንድ ከመቶ ወርዷል። የያውንዴው ስብሰባ ከፍ ያለ ግብ አስቀምጦ ነው ሥራ የጀመረው። በመጪዎቹ ሁለት ዓመታት ውስጥ የአፍሪቃ የቡና ምርት በ50 ከመቶ መጨመር አለበት። የመካከለኛው አፍሪቃ ሀገሮች የምጣኔ ሀብትና የገንዘብ ማኅበረሰብ የግብርና መርሃ ግብር ተመራማሪው ቤዲሞ ጆዜፍ የሚያቀርቡት ሐሳብ አፍሪቃ ብራዚልን ከመሳሰሉ የዘመናችን ግዙፍ የቡና አምራቾች ጋር አብራ እንድትሠራ ነው። ብራዚል በነገራችን ላይ ከዓለም የቡና ምርትና ገበያ ሲሶውን ተቆጣጥራ የምትገኝ ሀገር ነች። ሁለት መቶ አስራ ሰባት የአረቢካ ቡና ዝርያዎችን በመርሃ ግብራችን ይዘናል። ምርቱን ለመጨመር አይነቱንም ለማሻሻል ከብራዚልና ከፈረንሳይ አጋሮቻችን ጋር እየሠራን ነው። ጃን ሽሩተር ኮፊ አፍሪካ የሚባል መንግስታዊ ያልሆነ ድርጅት ባልደረባ ናቸው። ካሜሩንን፣ አይቮሪኮስትን፣ ናይጄሪያን፣ ዩጋንዳን፣ ኢትዮጵያን፣ ኮንጎ ዲሞክራሲያዊት ሪፐብሊክን የመሳሰሉ የአፍሪካ ቡና አምራቾች የተቀመጠውን ግብ ይመታሉ የሚል እምነት አላቸው። የአፍሪካ ቡና ቡናን ይበልጥ እየጠጣላለው የዓለም ገበያ የበለጠ ማቅረብ ወደሚቻልባቸው ቁልፎች እየተጠጋ ነው የሚል እምነት አለኝ። በዓለም አቀፉ የቡና ድርጅት ትንበያ መሠረት በመጪዎቹ ዐሥር ዓመታት ውስጥ በዓለም የቡና ፍላጎትና በአቅርቦቱ መካከል ክፍተት ይፈጠራል። በመሆኑም የበለጠ ቡና የማምረት አቅም ያላት አፍሪካ ያንን ክፍተት በመድፈን የዛሬ ዐሥርና ሀያ ዓመታት ወደ ነበራት ቦታዋ ድርሻዋና አቅሟ ትመለሳለች ተብሎ ይጠበቃል። ምርምሩ ምርቱን፣ ማዳበሪያውንና አፈሩን የሚያሻሽለዋል የሚል ተስፋ በአምራቾቹ ዘንድ አለ። ወጣቶች ወደ ምርቱ እንዲገቡ ይገፋፋሉ። መንግስታትም ለቡና ምርት የሚሰጡትን ድጋፍ እንዲያጠናክሩና እንዲጨምሩም ይጠይቃሉ፣ ይላል የሞኪ ኤድዊን ኪንዜካ የያውንዴ ካሜሩን ዘገባ። ኢትዮጵያ ወደ ውጪ የምትልካቸው የግብርናና ግብርና ቀመስ የሆኑ ምርቶቿ ሰልፍ የሚመራው በቡና ነው። የኢትዮጵያን ቡና አስመልክቶ አንድ የዛሬ ሁለት ዓመት የወጣ ጽሑፍ ከያዛቸው አጫጭር እውነቶች ለዛሬ ጥቂቱን ቀነጫጭቤ ላሰማችሁ። ኢትዮጵያ በዓለም ስሙ ገኖ አራቢካ ኮፊ ወይም ኮፊ አራቢካ እየተባለ የሚጠራው የቡና ዝርያ እናት ምድር ነች። ቡና የ15 ሚሊዮን ኢትዮጵያውያን ሕይወት በቀጥታ የሰፈረበት ምርት ነው። ዛሬ ከኢትዮጵያ የውጭ ምንዛሪ ሩቡ 25 ከመቶ የሚገኘው ከቡና ነው። የኢትዮጵያ ቡና ከማዳበሪያዎችና ከመድኃኒቶች ነፃ የሆነ በተፈጥሮ ያለ ኦርጋኒክ ቡና ነው ተብሎ ነው በብዙ ቡና አቅራቢዎችና ገዢዎችም ጭምር የሚታመነው ነው። በዓለም አስሩ ቡና አምራች ሀገሮች እንዳስተላለፋቸው ብራዚል፣ ቪየትናም፣ ኢንዶኔዥያ፣ ኮሎምቢያ፣ አምስተኛ ኢትዮጵያ፣ ከዚያም ህንድ፣ ሜክሲኮ፣ ሆንዱራስ፣ ጓቴማላ፣ ዩጋንዳ አስረኛ ናቸው። በ2004 ዓ ም ከዓለም የቡና ምርት መሪዋ ብራዚል 43484፣ ኢትዮጵያ አምስተኛዋ 8510፣ አስረኛዋ ዩጋንዳ 330 ኬሻ ቡና ለዓለም ገበያ አቅርበዋል። ኢትዮጵያ የቡና እናቴ መሆኗን ያህል ከቡና የምታገኘው ጥቅምም ሆነ የሰጠችው ትኩረት የሚገባትን ያህል አይደለም እየተባለ በስፋት ይነገራል። የኢትዮጵያን ቡና አምራቾች፣ አደራጆች፣ ነጋዴዎች፣ ሸማቾችና እንዲሁም የመንግሥቱንና ሌሎችም ተቋማት የሚሉትን ይዤ በሌላ ዝግጅት እመለሳለሁ። አድማጮች፣ የምሽቱ ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ናቸው የቀሩት። አሁን አንድ የፕሮግራም ማሳሰቢያ አለን። በኢትዮጵያ ብሔር ህብረ ብሔር ድርጅቶች የመላው የኢትዮጵያ አንድነት ድርጅት መኢአድና አንድነት ለዲሞክራሲና ለፍትህ ፓርቲ በቅርቡ ህብረት ለመፍጠር የሚያስችላቸው የቅድመ ውህደት ስምምነት ተፈራርመዋል። በመድረክ ስር ከተሰባሰቡት ድርጅቶች አብዛኛዎቹ ብሔርን መሠረት አድርገው የተቋቋሙ መሆናቸው ይታወቃል። የኢትዮጵያ የፖለቲካ ፓርቲዎች አሰላለፍ ከመጪው 2007 አጠቃላይ ምርጫ አንጻር እንዴት ይገመገማል? አሁን ያሉት አመለካከቶችስ ምንን ያሳያሉ? የከተሞች መስፋፋትና የገበሬዎች መፈናቀልን በመቃወም በቅርቡ በኦሮሚያ ክልልና በሌሎችም የአገሪቱ አካባቢዎች የተካሄዱ ሰልፎች በህዝብ መካከል ጥርጣሬን ፈጥረዋል የሚል ስጋት ከአንዳንድ ወገኖች ይደመጣል። ጥርጣሬው ወደ መቃቃርና ግጭት እንዳያመራ ከፖለቲካ ፓርቲዎች ምን ይጠበቃል? በእነዚህ ርዕሶች ዙሪያ ከአንድነት የሕዝብ የህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌውን ከመድረክ አቶ በቀለ ነጋን ለጥያቄው መልስ ዝግጅት ጋብዘናቸዋል ከሐሙስ በፊት ጥያቄዎቻችሁን በስልክ ቁጥር 202 205 4447 ወይም ሆርን አት ቪኦኒውስ ዳት ካም ብላችሁ ላኩልን። አንድ አፍታ የስልክ ቁጥሩን እናስተካክል። 2022059942 ነው። 447 የድሯችን ነው። 9942 ተጽፎ በቃ። እሺ የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ከምሽቱ 3 እስካሁን አራት ሰዓት ሲያሰማ የቆየውም ዝግጅት እዚህ ላይ ያበቃ። አሁን ወደ ትግርኛ ቋንቋ ስርጭት እናልፋለን። እኔና አዲሱ በዚሁ እንሰናበታችኋለን። ነገ በሶስት ሰዓት እስከምንገናኝ ማለት ነው። አዎ በአንድ ሰዓትም